የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ የዛሬ ማክሰኞ ግንቦት 27 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ጀመርን ኢድ ሙባረክ አላህ ኢደል ፊጥርንና ኢደል አድኻን በሁለቱ ቀን ለውጦላችኋል። እኔን ሁለት ቀኖች አክብሩ ብለው ነቢያችን አለይ ሰላቱ ወሰላም ትእዛዛቸውን አስተላልፈዋል። እያከበርን ነው። ይህ ዓለም እስካለ ድረስ ይከበራል። ፈሊላሂል ሐምድ ዛሬ 1440ኛው የኢድ አልፈጥር በዓል በተለያዩ ሀገራት በእስልምና እምነት ተከታዮች ዘንድ ተከብሯል። በአዲስ አበባ ስታዲየም የተከበረውን ዝግጅት ይዘን እንመለሳለን። በሌላ ዘገባ ሁለት የኢትዮጵያ መንግስት አንደበቶች ስለ ስደት ይናገራሉ። በእስር ቤት ያሉ አሉ፣ የተለያዩ ካምፖች ላይ ያሉ አሉ። እነሱን ከተቀባይ ሀገር ጋር እና ከዓለም አቀፉ ስደተኞች ድርጅት ጋር በመመካከር በየጊዜው በርካታ ቁጥር ያላቸው ዜጎች ወደ ሀገራቸው እንዲመጡ እየተደረገ ነው። የታሰሩትም በምሕረት እንዲለቀቁ ተፈላጊ የሆነ ኔጎሽሽን እየተደረገ በርካታ ስራዎች ተሰርተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸውን የሰማችሁት። አቶ ነቢያትን እና የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላሁንን በዚህ ሰሞን ዋሽንግተን ዲሲ መተው ቃለ ምልልስ አካሂደን ነበረ። ስለ ስደት ያወያየናቸውን ክፍል ዛሬ ይዘን እንመለሳለን። ሌሎች ለምሽቱ የያዝናቸው ዘገባዎችም አሉን። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ ቆያለው። አብራችሁን ከዘለቃችሁ ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ። አብራችሁን ካድማስ ተሻገሩ ዜና እናስቀድም አጠርላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፕዌ ከ30 ዓመታት በፊት ልክ በዛሬው ዕለት በቤጂንግ ቲያናን ምን አደባባይ በኮሚኒስቱ መንግስት አንበገርም ብለው የተጋፈጡትን ተማሪዎች አድናቆታቸውን በመግለጽ የቻይናን መንግስት አውግዟቸዋል። እንደ አውሮፓውያን አቆጣጠር ሰኔ አራት ሺ ዘጠኝ መቶ ሰማኒያ ዘጠኝ አመተ ምህረት ዲሞክራሲያዊ ለውጦች እንዲካሄዱና ሙስና እንዲወገድ በመጠየቅ ቲያናንመን አደባባይ ላይ የተቃውሞ ሰልፍ ያካሄዱ ተማሪዎች እና ሰራተኞች ላይ የቻይና መንግስት የጸጥታ ኃይሎችና በታንኮችም ጭምር በወሰደው እርምጃ ብዙ መቶ ምናልባትም በሺዎች የተቆጠሩ ሰዎች መገደላቸው ይታወሳል። ትላንት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሲናገሩ እነዚያ ተማሪዎች የቻይና ህዝብ ጀግኖች ናቸው ብለዋል። የቲያንመን አደባባይ ላይ የተፈጸመው ተግባር የፈጠረው ድንጋጤ ዓለም ስለዚያች ሀገር ያለውን አስተያየት አጠናክሮለታል ብለዋል። ያቺ ሀገር ከዚያ ወዲህ ባለፉት ሰላሳ ዓመታት በተሻለ ክፍትነትና መቻቻል ዓለም አቀፍ ማህበረሰብን ትቀላቀላለች የሚል ተስፋ የዩናይትድ ስቴትስ እንደነበራት አስረድተዋል። የቻይና የአንድ ፓርቲ አገዛዝ ምንም አይነት ተቃውሞ የማይፈቅድና ላገዛዙ ጠቃሚ እስከሆነ ድረስ ሰብአዊ መብቶችን የሚረግጥ በመሆኑ ተስፋችን ከስሟል ብለዋል። ቤጂንግ በቲያናምን አደባባይ ጥቃት ስለተገደሉ ወይም ደብዛቸው ስለጠፉ ሰዎች ሁሉ በሙሉ ለህዝቡ እንዲያሳውቅ የውጭ ጉዳይ ሚኒስትር ፓምዌ አሳስበዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጌንግ ሽዋንጌ ዛሬ ለጋዜጠኞች በሰጡት ቃል ፓምዌ በሀገራችን የፖለቲካ ስርዓት ላይ በጥላቻ ላይ የተነሳሳ ዘለፋ ሰንዝረዋል ብለዋል። ዩናይትድ ስቴትስ ውስጥ የራሳቸውን ችግር ትተው በሰብአዊ መብትና በዴሞክራሲ ስም በሌላ ሀገር የውስጥ ጉዳይ መለፍለፍ ልማዳቸው ያደረጉ አሉ ብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሌ ዛሬ ለንደን ላይ ከብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ጋር ባደረጉት የጋራ ጋዜጣዊ ጉባኤ ዲፕሎማሲና ከባድ ውረፋን የቀላቀለ መግለጫ ሰጥተዋል። ዩናይትድ ስቴትስ ከአውሮፓ ህብረት ጋር ልትለያይ እየተዘጋጀች ከምትገኘው ከብሪታንያ ጋር ግሩም የሆነ የንግድ ስምምነት ለመዋዋል ቁርጠኛ መሆኗን ገልጸዋል። አስከትለው ምንም እንኳን የቻይና ግዙፍ የቴክኖሎጂ ኩባንያ ህዋይ በደቀነው ስጋት ጉዳይ ሁለቱ ሀገሮች የማይስማሙ ቢሆንም ወደፊት ከብሪታንያ ጋር የስለላ መረጃዎችን ያለምንም ገደብ የማናገራበት ጉዳይ አይታየኝም ብለዋል። ተሰናባቿ የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ሚስተር ትራምፕ በስራቸው እጅግ ግሩም ክንዋኔን ያስመዘገቡ ሲሉ አሞግሰዋቸዋል። የዩናይትድ ስቴትሱን ፕሬዚዳንት ጉብኝት ለመቃወም በሺዎች የተቆጠሩ ተቃዋሚ ሰልፈኞች ማዕከላዊ ለንደን ላይ ሰልፍ አካሂደዋል። ስለ ተቃውሞ ሰልፉ አስተያየታቸውን የተጠየቁት ሚስተር ትራምፕ አንድ ቦታ ብቻ ነው ጥቂት ሰዎች ተሰልፈው ያየሁት፣ የዜና ማሰራጫዎች ብዙ ሰው ተሰልፎ ተሰልፏል እያሉ የሚያወሩ ሀሰተኛ ዜና ነው ሲሉ መልሰዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪ ዝግጅታችንን ነው። ዛሬ እንግዲህ በመግቢያችን ላይ እንዳስተዋወቅ ነው 1440ኛው የኢድ አልፈጠር በዓል በአዲስ አበባ ስታዲየም ህዝበ ሙስሊም በተገኘበት በኢድ ሶላት ተከብሮ ውሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ቀዳሚ ሙፍቲ ሀጂ ኡመር ኢድሪስ እና የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ ንክክር አድርገዋል ሙክታር ጀማል ዝርዝሩን ይዟል። 1440ኛው የኢድ አልፈጥር በዓል ስነ ስርዓት ዛሬ በአዲስ አበባ ስቴዲየምና ብሎም በተለያዩ የሀገሪቷ ክልሎች በሰላም ተከብሮ ውሏል። ምእመናን ከሌሊት ፈጣሪን በማወደስ ወይንም በተክቢራ ወደየ ስግደት ቦታቸው መጥመም የጀመሩ ሲሆን ስነ ሥነ-ሥርዓቱ በኢድ ሰላት ክዋኔ ተፈጽሟል። የኢድ አልፈጥር በዓል አቅመ ደካሞች የሚረዱበት ወላጅ አልባ ሕጻናትና ሌሎች የሚታገዙበት በአብሮነትና በጋራ በፍቅር የሚከበር በዓል ስለመሆኑም ተወስቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በበዓሉ ላይ እንደተናገሩት ኢድ ማለት በየዓመቱ የሚመላለስ ደስታ መሆኑን ገልጸዋል። የበዓሉ አከባበር መሰረትንም ሙፍቲ ሐጂ ዑመር ይናገራሉ። ይሄ ዛሬው ቀህነ ዒደል ፊጥር ተብሎ ይጠራል። ነቢያችን ዓለይህ አፍሉ ሰላት ወሰላም ከመካ ወደ መዲና በሄዱ ጊዜ የመዲና ሰዎች በአመቱ ሁለት ጊዜ ለመጫ መካከል የሚያደርጓቸው ሁለት ቀናቶች ነበሩ። ነቢያችን አለህ ሰላቱ ወሰላም መዲና በገቡ ጊዜ ይሄ ዱንያዊ የሆነ ጉዳይ ብቻ ጥሩ አይደለም፣ ኡኽረው እይል አድርግላችሁ፣ አኼራ ጋር የተያዘ አድርግላችሁ አላህ ኢዴል ፊጥርና ኢዴል አድሃን በሁለቱ ቀን ለውጦላችኋል፣ እነን ሁለት ቀኖች አክብሩ ብለው ነቢያችን ዓለይሂ ሰላቱ ወሰላም ትዕዛዛቸውን አስተላልፈዋል እያከበርን ነው ይህ ዓለም እስካለ ድረስ ይከበራል ፈሊላሂ ልሐምድ የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ በበዓሉ ላይ በክብር እንግዳነት ተገኝተው ንግግር አድርገዋል ኢንጂነር ታከለ ኡማ በበኩላቸው እንደተናገሩት ይህን መሰል የአንድነትና የሰላም ኢድ አከባበር ወደፊትም እንደሚቀጥል እምነት እንዳላቸው ተናግረዋል። አብሮ መቻቻል፣ ስለ ልማት መስራትና አዲስ አበባን ውብና የጋራ ከተማ ማድረግ ላይ ሁሉም የበኩሉን አስተዋጽኦ እንዲወጣም ነው ኢንጂነር ታከለ ኡማ ጥሪ ያቀረቡት። በዚህ ሂደት አብሮ መኖር፣ መፈቃቀር፣ አንዱ ለሌላኛው ማሰብና መተጋገዝ የእምነቱ መሰረት ስለመሆኑም ኢንጂነር ታከለ ኡማ አንስተዋል። ማናችሁም ጀነት አትገቡም እስካልተዋደዳችሁ ድረስ አትዋደዱም እስካልተዛዘናችሁ ድረስ የሚለው የነቢዩ አስተምሮ አላሁ አክበር ለዚህ ለአንድ ሺህ አራት መቶ አርበኛው ጉዞአችንና ጉዞአችሁ እንደ ትልቅ እሴት ሆኖ ሲያገለግሉ ደግሞም እንደ ውርስ የምንጠቀምባቸው ክሩ የእምነቱ አንዱ ማሳያ መንገድ ነው። ረመዳን ከጾም ከጸሎት፣ ከፈጣሪ ጋር የመገናኘት አንዱ ታላቅ በዓልና ጊዜ መሆኑ ብቻ ሳይሆን በዚህ ወቅት ወንድሞች ኢትዮጵያውያን ለወንድሞቻችሁ የምታደርጉት የምታበረክቱት የምታሳዩት መልካምነት በከተማችን በአዲስ አበባ ለክርስቲያን ወንድሞቻችን በዛው ልክ እያሳያችሁ ስለሆነ ክብርና ምስጋና ይገባችኋል። ሙፍቲ ሐጂ ኡመር እድሪስ ዘንድሮ የሙስሊሙ ማህበረሰብ ከፍተኛና ስፋት ያላቸው ድሎችን የተጎናጸፈ መሆኑን አንስተዋል። መንግስትም ትኩረት አድርጎ ከፍተኛ እገዛን ለሙስሊሙ ማህበረሰብ እና ለእምነቱ እያደረገ መሆኑን አክለው ለዚህም ድርሻ ጠቅላይ ሚኒስትር አብይ አህመድ ከፍተኛ ምስጋና እንደሚገባቸውን የተናገሩት በተለያዩ ቦታዎች የኢፍጣር ስነ ስርዓቶችንና ሌሎችን ማከናወን ዘንድሮ በልዩ ሁኔታ ኢትዮጵያ ውስጥ የታዩ ትዕይንቶች እንደነበሩ ሙፍቲ ሐጂ ኡመር እድሪስ አክለዋል። በመጨመርም የዘንድሮውን ረመዳንና ኢድ አልፈጥር ለየት የሚያደርገው በማለት ሙፍቲ ሐጂ ኡመር እድሪስ ይናገራሉ። ከሌላው መለያው ይሄ ዘንድሮ ዒድ የተከበሩ ጠቅላይ ሚኒስትራችን ዶክተር አብይ አህመድ እኛን ጠርሰው ዘጠኝ ኮሚቴ፣ የሰላም የአንድነት ኮሚቴ አቋቁመው እኛ ካን ጠይቃቸው ራሳቸው ጠይቀው ለዚህ ያበቁብን ዒድ ስለሆነ በጣም ከፍ ያለ ደስታ፣ አላሁ አክበር፣ አላሁ አክበር፣ ከፍታ ደስታ ሊሰማን ይገባል እላለሁ። ኢንጂነር ታከለ ዑማ በበኩላቸው ሙስሊም ማኅበረሰቡ ለወንድሞቹ የሚያደርገው እገዛና የሚሰጠው ፍቅር ከክርስቲያን ወንድሞቹ ጋር የሚኖረው የጋራ ማኅበራዊና ኢኮኖሚያዊ ሕይወት እንደ ከፍተኛ እሴት የሚታይ ስለ መሆኑ አውስተዋል። ከትላንትናው ዕለት ጀምሮ የተለያዩ የአዲስ አበባ ከተማ ማኅበረሰብ መስጊዶችንና የሰላት ቦታዎችን ማጽዳትና ማሰማመርን በተመለከተ ከፍተኛ አስተዋጽኦ ሲያበረክቱ ለነበሩ ኢንጂነር ታከለ ኡማ ምስጋናቸውን አቅርበዋል። በተለይ ወጣቶች ይህን በማድረግ ከፍተኛ ሚና እንደነበራቸው ጠቅላይ ሚኒስትር አብይ አህመድም የዚህ በጎ ሀሳብ ፈርቀዳጅ በመሆናቸው ከፍተኛ ክብር ይገባቸዋል ብለዋል። ኢንጂነር ታከለ ኡማ በመቀጠልም ኢዳል ፈጥርን በጋራ እንዲ ማክበር የጋራ እሴታችንና ግዴታችንም ነው ሲሉ ነው ኢንጂነር ታከለ ኡማ ያነሱት። ይሄኛውን በዓል ከእናንተ ጋር ስናከብር ማክበር ስላለብን ሳይሆን ወደን ፈቅደን ባህላችን ባህላችን በመሆኑ አምነን በአንድ በኩል፣ በሌላ በኩል ግን ይህ ቤተሰብ ይህ ድንቅ ቤተሰብ ከዚህ በፊት ባልተለመደ መልኩ በራሱ ከተማ በራሱ ሀገር እንደዚህ አንድ ሆኖ ተሰባስቦ ማክበር ሲገባው ሁለተኛ ዜጋ ይመስል የነበረውን ታሪክ ለመካስና ለማከብም ጭምር እንደሆነ አላሁ አክበር ገልጥላችሁ እፈልጋለሁ። ሀገራችሁ ነው፣ ከተማችሁ ነው፣ ከተማችን ነው፣ ሀገራችን ነው። በጋራ ከተማችን እናለማለን። ፈጣሪያችንን ሕዝባችንን ይባርክ። አመሰግናለሁ። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ዋሽንግተን ዲሲና አካባቢዋ ደግሞ የኢዳል ፈጥር በዓል እንዴት ተከበረ የሚለውን ለመቃኘት ባልደረባችን ሀብታሙ ስዩም ወደ ቦታው ተጉዞ ነበረ። አንድ የተለያዩ የሃይማኖት መሪዎችን እና ተሳታፊ ምዕመናንን አነጋግሯል። በተከታዩ ዘገባ ይዞታል። ብስሚላህ ራህማን ራሂም እኔ ስሜ ሼህ ኻሊድ መሀመድ ዑመር በ ፈርስት ሂጅራ ዋሽንግተን ዲሲ ኢማም ነኝ የ ዘንድሮው አከባበር ም ን ልዩ ነገር አለው ድባቡ ም ን ይመስል ነበር ትንሽ አጋሩ ን እስኪ ከ ጅምሩ አየሩ ን እንደምታዩ አየሩ ቆንጆ አየር ነበረ ዳመናማ እንደ ዚሁም ደግሞ ጥላው ም ጥሩ ነበረ በጣም ቆንጆ ነው ይሄ ተባብሮ ናል አልሀምዱሊላህ አላህ ን የምናመሰግንበት ነው ከዛ በተለየ ሁኔታ ለመጀመሪያ ጊዜ የኢትዮጵያ አምባሳደር ክቡር ፍጹም አረጋም ይህንን ኮሚኒቲ መጥተው አድሬስ ያደረጉበትና መልእክት ያስተላለፉበት ኢድ ነው። ሶስተኛው የረመዳን ወር ዘንድሮ እንደምታዩት ሙስሊሙ ኡማ በአጠቃላይ በኢትዮጵያ አንድ የሆነበት እንደዚሁም ደግሞ ሙስሊምም ክርስቲያንም አንድ ሆኖ በጋራ መስገጃ ቦታውን ያጸዱበትና ኢትዮጵያዊነት ከፍ ብሎ የታየበት ዓመት ነው ብዬ ብል ማጋነን አይሆንም። ክቡር የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ያቺ ሀገር ከ1400 ዓመት በፊት ትታወቅበት የነበረችበትን የነገስታቶቹን ፍትሐዊነት ያረጋገጡበት እኔም ደግሞ ዳግማዊ ነጋሺ ብያቸዋለሁ። በዚህ አጋጣሚ ይደግ ይመደግ የሚባል ስርአት ነው አሁን እየተያያለው። ከጎናቸው ቆመን ይህንን አዲሱን መንግስትና ለአዲሱ ለውጥ ሁሉም ኢትዮጵያዊ ተባብሮ ያችን ሀገር ሊያሻግራት ይገባል ብዬ አደራላለሁ። እሺ፣ በቅድሚያ ለኢትዮጵያን ሙስሊሞች በውጭም በውስጥም ላሉ እንኳን ለ1440ኛ የረመዳን በዓል አደረሳችሁ እላለሁ። በየአመቱ እዚህ ቦታ መጣለው ተደጋግሞ መጣለው። ምክንያቱም ይሄ ብሔራዊ በዓል ነው አንደኛ። እርግጥ ሃይማኖት ባይሆንም ዜጎቼ ናቸው ኢትዮጵያውያኖች ናቸው። በሚደሰቱበት ሰዓት ላይ መገኘት ደስ ይለኛል። በሚያዝኑበት ሰዓትም መገኘት ደስ ይለኛል። ይሄ እንግዲህ ኢትዮጵያዊነት ትስስራችን ለማሳየት ነው የመጣሁት። ህዝቡ በብዛት ስለሆነ ሊደነቅ ይችላል። እዚህ ግን የሚደነቀው የዝ ነው። በሰው ሀገር ይሄን ያህል ደስታ ይህን ያህል ፍቅር ማሳየት ማለት ለእኛ ትልቅ ዓላማ ነው። ተሰምቶም ታይቶም አይታወቅም። እንደ ፍቅርስ ምን አለ? እንደ አንድነት ምን አለ? አሁንም አላህ ፈቃዱ ሆኖ አንድነታችንን አጠናክሮ የምንኖር አብረን የምንበላ አብረን የምናሳልፍ ያድገን። ከዚህ በኋላ የምናገረው ነገር የለኝ ይችል ይበቃኛል። ስሜ አብደላ ተክቢር ይባላል። የዘንድሮ አከባበር በተለይ ኢትዮጵያ ላይ የደረገው አዲሱ የእርቅና የአንድነት መንፈስ እዚህም ዘልቆ በጣም ደስ በሚል ሁኔታ ነው የተከበረው እንደምታየው በጠቅላይ ሚኒስትራችን ዶክተር አብይ አህመድ አነሳሽነት የተቋቋመው ኮሚቴ የእርቅና የሰላም ረጅም ጊዜ ስንጠይቀ የነበረውን የመጅሊስን የማስመለስ እና በራሱ ተቋም ከካድሬነት በማስተዳደር ውጭ በራሱ ሰዎች በመረጣቸው ተቋሙ እንዲመራ በማድረጋቸው ትልቅ የሆነ ለውጥ ነው። ያ የለውጥ ነፋስ ደግሞ እዚህም መጥቶ በአካባቢያችን የአንድነት መንፈስ ታይቷል። በቅርቡ በኤምባሲ ውስጥ አፍጥረናል። ዛሬ ደግሞ እዚህ እንደምታየው አምባሳደሩ እዚህ ድረስ መጥቶ አድሬስ አድርገዋል። ይሄ ትልቅ ለውጥ ነው። ውጭ ሀገር እዚህ ሀገር ከኖርኩኝ ትንሽ ወደ ሀያ ዓመት አካባቢ ይሆነኛል። እንደዚህ አይነት ነገር አይቼ አላውቅም እና ዓለም አቀፍ በዓለም አቀፍ ደረጃ ያለው የሙስሊም የኢትዮጵያ ሙስሊሞች አገር ላይ የተጀመረው ነገር ትልቅ ለውጥና ትልቅ ከነበረ ሁኔታ በጣም የተለየ ነገር ነው ማለት እንችላለን። Chucha lachut, Gabina, Vioen, no Gabina, Vioen, dig of radio America, Gabina, Mubarak, ዝግጅታችን ቃለ ምልልስ ነው። ባለፈው ሳምንት የጠቅላይ ሚኒስትር ጽፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን ና የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ዋሽንግተን ዲሲ ለተወሰነ ጊዜ ለልምድ ልውውጥ መጥተው ነበረ። ዲሲ በነበራቸው ቆይታም ከአሜሪካ ድምጽ ጋር ውይይት አድርገዋል። ከዛ ውይይት ላይ የመጀመሪያውን ክፍል እንግዲህ ባለፈው ሳምንት በዌብ ሳይታችን በድረገጻችን ና በሬዲዮ ፕሮግራማችን ስናስደምጣችሁ ቆይተናል። ከዚሁ ክፍል ላይ ስለ ስደት እና አሁን ያሉትን የተሰዳቾች ሁኔታ በሚመለከት የነጋገርንበትን ክፍል ይዘናል። አንደኛው እናንተን የሚመለከተው ጉዳይ በውጭ ሀገር ከኢትዮጵያ ውጭ ያሉ ኢትዮጵያውያን በተለይ ደግሞ ከስደት ጋር በተያያዘ በህገወጥ ስደት ሁም በአረብ ሀገራት በተለያዩ ሀገራት የሚሰደዱ የወጣት ዜጎች ቁጥር በየጊዜው መጨመር ነው እና በቅርብ ጊዜም የአይኦኤምን አነጋግረን ይሄ ነገር እንዳልተቋረጠ እየገለጹ ነው ኢትዮጵያ ውስጥ አሁን የለውጥ ሂደት እንዳለ እየተነገረ ነው በእርግጥ በአንድ ጊዜ የሚቀየር ነገር አይደለም እና አሁንም የተሰዳጆች ቁጥር የተሰዳጆች ወጣቶች ቁጥር እየጨመረ እንዳለ ይናገራሉ። በስደተኛ ጉዳይ ላይ የሚሰሩ ዓለም አቀፍ ተቋማት በ እንደ አይኦኤምና ዩኤንኤችሲያርን ጨምሮ እና ምን እያደረጋችሁ ነው? በዚህ ላይ እንደ ውጭ ጉዳይ መስሪያ እንደ ውጭ ጉዳይ በዚህ ጉዳይ ዙሪያ እየተሰሩ ያሉ ስራዎች ምንሰራቸው ዜጋ ተኮር ዲፕሎማሲ የሚለው ስራ የተለየ አጽንዖት ተሰጥቶት እየተሰራ ያለ ስራ ነው። በተለይ ኢትዮጵያውያን የሚፈልሱባቸው አካባቢዎች ጎረቤት ሀገሮች፣ መካከለኛው ምስራቅ ላይ ልዩ ትኩረት ተሰጥቶት እየተሰራ ያለ ስራ ነው። እንዳልሽው በእነኛ አካባቢዎች በከፍተኛ ቁጥር ትክክለኛው የመኖሪያ ፈቃድ የሌላቸው በህገ ወጥ ስደተኞች በህገ ወጥ ስደት ላይ ያሉ ሰዎችና በህገ ወጥ ሰዎች አዘዋዋሪዎች ተታለው ተመልምለው ከተለያዩ ሀገራችን ክፍሎች የሚሄዱ ሰዎች ነው ያሉት። ይህን ችግር ለመፍታት በውጭ ጉዳይ በኩል አንድም እዛ አገር ችግሩ የደረሰበት ቦታ ያሉ ዜጎቻችንን ለው ከሀገሪቱ መንግስት ጋር በመነጋገር ወደ ሀገራቸው የሚመጡበትን የሚመለሱበትን ነገር ማመቻቸት ነው። በእስር ቤት ያሉ አሉ፣ የተለያዩ ካምፖች ላይ ያሉ አሉ። እነሱን ከተቀባይ ሀገር ጋርና ከዓለም አቀፉ ስደተኞች ድርጅት ጋር በመመካከር በየጊዜው በርካታ ቁጥር ያላቸው ዜጎች ወደ ሀገራቸው እንዲመጡ እየተደረገ ነው። የታሰሩትም መምረት እንዲለቀቁ ተፈላጊ የሆነ ኔጎሽሽን እየተደረገ በርካታ ስራዎች ተሰርተዋል። ይህ በእንዲህ እንዳለ ዜጎች ወደ እነኚህ ወደ መካከለኛ ምስራቅ ሀገሮች ስራ ፍለጋ የሚሄዱትን ህጋዊ በሆነ በህጋዊ ማዕቀፍ ወደዚህ ሀገሮች እንዲሄዱ ስምምነቶች እንግዲህ እንደ ውጭ ጉዳይ ባይላተራል ሊሆኑ የሁለትዮሽ ስምምነቶች እያደረግን ያለው ከሳውዲ አሬቢያ፣ ከዩናይትድ አረብ ኤምሬትስ፣ ከካታር ጋር እንዲያሉ ስምምነቶች ተደርገዋል። በህጋዊ የሆኑ የሰራተኞች ቅጥር ኤጀንሲ በኩል ነው የሚሄዱት። እንግዲህ በዚህ አግባብ ሲሄዱ ስራው ይገኛል፣ የተጠበቀ ነው፣ ሴፍቲ የተጠበቀ ነው። ሄዶ የሚሰራው ሰው የሚያገኘው ክፍያ በአግባቡ በሰዓቱ እንዲከፈለው ያደርጋል። በህግ ስር ተደርጎ የሚሆን ስለሆነ ዜጎች ለተለየ መጉላላትና እንግልት አይጋለጡም ማለት ነው። ሌላው በሀገር ውስጥ በውጭ ጉዳይ ሚኒስቴር ብቻ ሳይሆን ሌሎች በሚመለከታቸው ባለድርሻ አካላት ጋር ሆኖ ችግሩን ከምንጮ የማድረቅ ስራዎች መስራት ያስፈልጋል። በርካቶች እየወጡ ያሉት ከሀገራችን ገጠሪቱ አካባቢ ነው። በቂ መረጃ የላቸውም። በዚህ ላይ ህገ ወጥ የሰዎች አዘዋዋሪዎች አሉ። የሚሰጧቸው ተስፋ እና እዛ ሄደው የሚሸጡላቸው ተስፋ በእውነት ሄደው በኋላ ከሚያጋጥማቸው መከራ እና ስቃይ ጋር በፍጹም የሚመጣጠን አይደለም። ስለዚህ ከባለድርሻ አካላት ጋር ከክልሎች ጋር ሆኖ ይህንን ነገር በሀገር አቀፍ ደረጃ ችግሩን ለመፍታት እየተሰራበት ነው ያለው። እንግዲህ እርስዎ ማን ስጠውታል። በሀገር አቀፍ በሀገር ውስጥ ሊሰራ የሚገባው ስራ አለ የውስጥ ችግሮች ሲቃለሉ የስደት ቁጥር ይቀንሳል የሚል ነው። በዚህ ወደ መካከለኛው ምስራቅ ሀገራት እንደዚሁም ወደ አፍሪካ ሀገራትም የሚሄዱ ስደተኞች አብዛኛዎቹ ገፊ ምክንያታቸው ድህነት ነው። አሁን ደግሞ በሀገር ውስጥ ይሄ የድህነቱ ምክንያት የኢኮኖሚው በጣም መቀዛቀዝና በተጨማሪም ደግሞ የሰላም ሁኔታ ማጣት አንደኛው ምክንያት ይሆናል ተብሎ ይገመታል። እና አሁን በሀገር ውስጥ ያለው ያለመረጋጋት፣ የሰላም ማጣት፣ የኢኮኖሚው መቀዛቀስ ሁኔታ መቼ ነው እልባት የሚያገኘው? እንግዲህ ዜጎች ከኢትዮጵያ በተለይም ወጣቶች ከወጣቶችም ስርዓት ወጣቶች በሀገራቸውን እየለቀቁ ስራ ፍለጋ ለኑሮ ሲሉ በተለይ ወደ አረብ ሀገራት የሚሄዱ መሆኑና እዚህ ላይ የተለያዩ ስራዎች ሲሰሩ የነበሩ መሆኑ ይታወሳል። የሚሄዱ ከሆነም ህጋዊ እና የሰለጠኑ ሆነው መብታቸው የሚከበር ሆነው ስቃይ የማይደርስባቸው ሆነው እንዲሄዱ ተቋማት በተደራጀ ሁኔታ ስራ እንዲሰሩ ይህንን አሰራር ደግሞ የሚያስተካክሉ የህግ ማቀፎችም በሀገር ደረጃ ወጥተው እነዚህ ወደ ተግባር የተገባባቸዋሉ። ይሄ ጉዳይ መቼ ነው የሚቆመው? ምክንያቱስ ምንድን ነው ብለን ስንል የመጀመሪያው ሆኖ የሚመጣው ድህነት ነው። ገፊ ሁኔታዎች አሉ። የሚታሰቡ ሳቢ ሁኔታዎች ደግሞ በዛሉ። አንዳንዶቹ ሲኬሄድ ሆነው የማይገኙ ማለት ነው። ዞሮ ዞሮ ግን ሁነኛው ምክንያት ድህነት ነው፣ ስራ አጥነት ነው። ይሄ ድህነትና ስራ አጥነት ሲቀረፍ ዜጎች ሲሆን ሲሆን በሀገራቸው ተከብረው መኖር ይችላሉ። የሚሄዱ ከሆነና ጉልበታቸውን ሸጠው እውቀታቸውን ሸጠው መኖር የሚፈልጉ ከሆነ ደግሞ ይሄ ሰብአዊና ዲሞክራሲያዊ መብታቸው በሰውም ሀገር ቢሆን ተጠብቆላቸው እንዲኖሩ ማድረግ የመንግስት ድርሻ ነው። እንግዲህ አሁን ድህነትን በመቅረፍ ረገድ ድህነት ተኮር ስራዎች ሲሰሩ ኖረዋል፣ ሲሰሩ ቆይተዋል። አሁንም እየተሰሩ ነው። የመንግስት ከወጣቱ አኳያ ቁልፍ ስራ፣ ስራ እድል ፈጠራ ነው። ውይይቱ አልተቋጨም። ስለ ስደት ስለ ሰላም የጸጥታ ሁኔታ፣ ስለ ጠቅላይ ሚኒስትሩ ቢሮ የፌስቡክ ገጽና ስለ ሌሎች ጉዳዮች የተደረገው ውይይት በዩቲዩብ ገጻችን ላይ በፌስቡክ እና በትዊተርም ላይ ሊንኩን ያገኙታል። ይከታተሉት። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችንም ከዚህ ከኢዳል ፈጠር በዓል ጋር የተያያዘ ነው። ወደ ድሬዳዋ ከተማ ነው የሚወስደን። በድሬዳዋ አንድ ሺ አራት መቶ አርባኛው የኢድ አልፈጠር በዓል በቅርብ ዓመታት ከነበረው በተለየ ድምቀት መከበሩን ነዋሪዎች ተናግረዋል። ባለፉት አመታት ከፖለቲካ ጋር በተያያዘ የዒድ አል ፈጥር በዓል አከባበር ስጋት ያጠላበት ነበር ያሉት ነዋሪዎቹ፣ ዘንድሮ ግን ለመጀመሪያ ጊዜ የመስገጃ ሜዳው እስኪጠብ ድረስ ሕዝበ ሙስሊሙ በስፋት ተሳትፎ እንደነበረም ተናግረዋል። ክርስቲያኖች የሚበዙበት የሳቢያን የእድገትና እድር መስቀለኛ አካባቢ ወጣቶች ከስግደት ለተመለሱ የመስቀለኛና ገንደ ተስፋ ሙስሊሞች ድግ ሲያዘጋጁ ሲሆን የቀፊራ ወጣቶችን ገንዘብ በማሰባሰብ በሰፈራቸው ለሚገኙ ወላጅ አልባዎች የአልባሳት ድጋፍ አድርገዋል። በዓሉ በሶማሌና ሀረሪ ክልልም በቅርብ ዓመታት ከነበረው በተሻለ ድምቀት መከበሩን ነዋሪዎች ለቪኦኤ ገልጸዋል። አዲስ ቸኮል ዝርዝር አለሁ ድሬዳዋ ኮንጎ ሜዳ በሚገኘው የኢድ ማክበሪያ ሜዳ ላይ ከ መቶ ሺ በላይ የሚሆኑ ምዕመናን በተገኙበት በተካሄደው የስግደት ስነስርዓት ላይ ለቪኦኤ አስተያየት የሰጡ ምዕመናን 1440ኛው ኢድ አልፈጥር በድሬዷ በቅርብ ዓመታት ከነበሩት በተሻለ ድምቀት ተከብሯል ብለዋል። የድሬዳዋ እስልምና ጉዳዮች ጽህፈት ቤት ዋና ጸሐፊ ኡስታዛ ዩ በተለይ ለቪኦኤ እንዳስታወቁት የዘንድሮው ኢዳል ፈጥር በከተማዋ ሙስሊም ማህበረሰብ መካከል እርቅ ይዞ የመጣ በመሆኑ ከወትሮ በተለየ ድምቀት ሊከበር በቅቷል ብለዋል። ይዞልን የመጣው ስጦታ እንግዲህ በአባ ፈቃድ እርቁዙም ይዞልን በየቦታው በየሰፈሩ በየመስጊዱ አንድ ላይ በመሰባሰብ የጾማቸውን የፈቱበት ሁኔታ ነው። አፍተር ያደረጉበት ፕሮግራም ነበር። ይህም እንግዲህ ከፍቅር ጋር በእጃቸው ያለው ተጎራርሰው፣ አብረ ተቶ፣ አብረ ገልጦ፣ አብረ ሰግደው፣ እጅ ላይ እየተያይዘው ይቅርታ በመባባል ማህበረሰቡንም ያስደሰቱበት ሁኔታ ነው ያለው እና ለዚህ ነው እንግዲህ የዚህ የዘንድሮው የኢዳል ፈጥር በዓል በጣም ደስ የሚል የአየሩ ሁኔታ ማህበረሰቡ በጣም ደስ የሚ ከስግ ደስ ሲመለስ ያገኘነው ወጣት ረምዚም የውስታዝን ሀሳብ ይጋራል። ባል ወላ አልሐምዱላ የዘንድሮ ለየት የሚያደርገው ሙስሊሙ ማህበረሰብ አንዱ ነው፣ በፍቅርና በአንድነት ቦታ መስገጃ ቦታ እስኪ አጥር ድረስ የተኮነው ዘንድሮ አልሐምዱላ። ክርስቲያን የሚበዛባቸው የሳቢያን አንድነት እድርና የመስቀለኛ አካባቢ ወጣቶች በመተባበር ከስግደት ለሚመለሱት የገንደ ተስፋና መስቀለኛ አካባቢ ሙስሊም ምእመናን ድግስ አዘጋጅተዋል። ባለቤቶቻቸው ሙስሊምም ክርስቲያንም የሆኑ የተወሰኑ የከተማ ታክሲዎች ቀኑ ሙሉ ነጻ የትራንስፖርት አገልግሎት ሲሰጡ ውለዋል። በሌላ በኩል ቀፊራ አካባቢ የሚገኙ ወጣቶች በአካባቢው ለሚኖሩ ወላጅ አልባዎችና ችግረኞች ድንኳን ጥለው የምግብና አልባሳት ድጋፍ አድርገዋል። ከአስተባባሪዎቹ አንዱ የሆኑት የአካባቢው አዛውንት እንዲህ ብለውናል። አሁን ያዘጋጀ ነው እዚህ አባትና እናት የላቸው ልጆች፣ እነሱ ዛሬ ልብስ ገዝተንላቸዋል። ለዚህ አሁን ያለንን ምግብ ልናበላ እና እንዲደሰቱ የተሰጣቸውትን ልብስም ለማሳየት ለሌሎቹም አርአያ እንዲሆኑ ይሄ ቀበሌ ብቻ ሌላ ቀበሌም እንደዚሁ እንዲሰሩ። ድሬዳዋ መጀመሪያ ላይ ቀድሞ የነበረውን የመንግስት አስተዳደር በመቃወም ቆይቶ ደግሞ በርስ በርስ ግጭት ሰላም አጣ ቆይታለች። የዚህ ሰላም እጦት ዋነኛ ተጎጂ ደግሞ ህዝበ ሙስሊሙ ነበር። ከዚህ ጋር ተያይዞ የኢድ አከባበርም ስጋትና ግጭት የሚንጸባረቅበት ነበር። የድሬዳዋ ፋይናንስና ኢኮኖሚ ልማት ቢሮ ኃላፊ የሆኑት አቶ ሱልጣን አልይ ህዝቡ ወደ ቀልቡ ስለተመለሰ በዓሉ ሊደምቅ ይችሏል ይላሉ። ስናፍቀው የነበረው ከሩቅ በራሳችን ጊዜ ከቀልባችን ካለመሆኑ ጋር ተያይዞ ጥለነው የነበረውን ማንነታችንን ነው ዘንድሮ ያገኘ ነው። ለዚህም ነው ህዝበ ሙስሊሙ ከራሱም አልፎ የሌሎች እምነት ተከታዮች አካባቢውን ከማመቻቸት ጋር ተያይዞ የኢድ ሰላትን ከማመቻቸት ጋር ተያይዞ ትራንስፖርት ከማቅረብ ጋር ተያይዞ መንገዶች እንዲሳለጡ ከማድረግ ጋር ተያይዞ በጣም ሰፊ ስራዎች ነበር ሲሰሩ የነበሩት እና ይሄ እንግዲህ ካለፉት ሁለትና ሶስት ዓመታት አንጻር አጀብ የሚያስብል ይሁን እንጂ ይሄ ዋናው የኢትዮጵያዊነታችን መገለጫችንና ዋና እሴቶቻችን ናቸው። ስለዚህ ወደ ቀልባችን ነው የተመለስነው። በሐረር ከተማ በሶማሌ ክልል ሲቲዞን ሽኒሌ ከተማ እንዲሁም በጅጅጋ ከተማ የነበረው አከባበርም ልክ እንደ ድሬዳዋ ሁሉ በቅርብ ዓመታት ከነበረው የተሻለ ድምቀት የታየበት እንደነበረ በየከተሞቹ የሚገኙ ምንጮቻችን አስታውቀዋል። በአሜሪካ ድምፅ አዲስ ቸኮል ከድሬዳዋ እኛም በድጋሚ ኢድ ሙባረክ እያልን እንሰናበታችኋለን። ጽዮን ግርማ ብሬያችሁ ነበርኩ። ሞክቪል የአቤሮና ፒት በስርጭት ምህንድስና በቴክኒኩ አብረውን ነበሩ ደናደሩ شفرة في لو بها يا با ينور وتجلي بالغيما حبيبي يا بيبي هبيبي حبيبي حبيبي مدينه نايمه بالنيه بتعمل بشو بقدره تكتبها كيف لاكبان زرش بتقول في او كون راديو سغل امريكاتي